ወደ አሜሪካ የመጣችው እንደ አውሮፓውያኑ አቆጣጠር በ1970 ዓ ም ነው። ለስራ ወደ ኢትዮጵያ በመጡ አሜሪካውያን ያኔ የስምንት ዓመት ልጅ ነበረች። አምበር የተወለደችው በጎንደር ደብረ ታቦር ከተማ ነው። የሶስት ዓመት ልጅ እያለች ከመሬት መጫወቻ መስሏት ያነሳችው ቦምብ ፈንድቶ ሁለት እጆቿን አሳጥቷታል። በዚህ ምክንያት የተለየ እርዳታ ፈላጊ ሆነች። ኢትዮጵያ በሚገኘው የክርስቲያን ህጻናት ማሳደጊያ ውስጥ ለተወሰነ ጊዜ ከኖረች በኋላ ለስራ ኢትዮጵያ ይኖሩ ከነበሩት አሜሪካውያኑ የማደጎ ወላጆቿ አማካኝነት ወደ አሜሪካ መጣች። ትምህርቷን ከአንደኛ ክፍል ጀምራ ሁለተኛ ደረጃን በመቀጠልም የመጀመሪያ ዲግሪዋን በማህበራዊ ጉዳይ አጠናቃ ለተወሰነ ዓመት በሙያዋ ካገለገለች በኋላ የከፍተኛ ትምህርቷንም በመቀጠል በማህበራዊ ጉዳይ አጠናቃለች። እናም ትምህርቴን ስጨርስ በሲያትል ለሚገኙ በጎዳና የሚኖሩ ህጻናትንና ሴቶችን በመርዳት ስራዬን ጀመርኩ፣ ትለናለች አምበርስቲም ጋርጃ በዘ ሶሻል ወርከር ን አዳፕሽን ኤጀንሲ in California. I worked for them for about eleven years. And I worked in Ethiopia for about four years, four and a half years and during that time we placed over three hundred children for adoption, both ሁልጊዜ መኝ የነበረው ወደ ኢትዮጵያ ሄጄ እርዳታ የሚያስፈልጋቸውን ህጻናት ለመርዳት ነበር። ያሳደጉኝ ወላጆቼም ሀሳቤን በጣም ይደግፉ ነበር። ለአንድ ዓመት ኢትዮጵያ ሄጄ ባሰብኩት መንገድ ድርጅት በማቋቋም የበኩሌን ለመርዳት ሞክሬ ያለው ባራት ልጆች የጀመረው እርዳታ ወደ ሶስት መቶ የሚሆኑ ኢትዮጵያውያን ልጆች ከአሜሪካውያኑ አሳዳጊዎች ጋር ለማገናኘት ችለናል። በኢትዮጵያ ብቻ ሳይሆን በመላው አፍሪካ ከፍተኛ እርዳታ አሁንም ያስፈልገናል። በረሃብ በበሽታና በተፈጥሮ መዛባት ምክንያት ብዙ ህጻናትና ሴቶች እርዳታ ይፈልጋሉ ትላለች አንበር አሁን በመስራት ላይ የምገኘው በአፍሪካ የሚገኙ በተለይ በሴራሊዮን በኢቦላ ምክንያት ወላጆቻቸውን ያጡ ህጻናት በኡጋንዳ በሪፐብሊክ ኦፍ ኮንጎ ያሉ የተቸገሩ ህጻናትን ከአሳደጊዎች ጋር በማገናኘት ስራ ላይ ነው ሁሉም በማደጎ የሚመጡ ልጆች ስኬታማ ናቸው ወይስ አይደለም ለሚለው መልስ፣ ሁሉም ችግር ይደርስበታል አልልም። እንደ ምሳሌ ራሴን በውስጥ እኔ ስኬታማ ነኝ ይላለሁ። የተሻለ ትምህርትና የምፈልገውን ስራ በመስራት ላይ ነኝ። ያለ መግባባት ችግሮች ሊከሰቱ ይችላሉ። ግን ይህን ያለ መግባባት ችግር ከወለዱን ወላጆች ጋር ሊፈጠር ይችላል። Uh, a last option or a really bad option for children because having a family, I think, is the most important. <laughs> uh, <laughs> ለአንድ ችግረኛ እናት እና አባት ላጣ ልጅ ቤተሰብ ማግኘት ብቻ በራሱ በጣም ትልቅ ነገር ነው። ለእኔ በህይወት የተሻለ ነገር አግኝቼበታለሁ። ያሳደጉኝ ወላጆቼ መልካም ስለነበሩ ራሴን እንደድለኛ ቆጥራለሁ። አሁን ያለው ልጆችን ከአሳዳጊዎች ጋር የማገናኘቱ ስራ በጣም የተበላሸና የተወሰኑ ሰዎች የግል ጥቅም ማግኛ ዘዴ ሆኗል። ይህን መንግስት ሊከላከል ይገባዋል። ሌላው ደግሞ የሚመለከተው የመንግስት አካል ከትክክለኛው የሕግ ወረቀት ጀምሮ ልጆቹ ስለሚሄዱበት ቦታ የተሻለ ቅድመ መረጃ እንዲያገኙ መርዳት አለበት። መንግስትም በልጆቹ ገንዘብ ለማካበት የሚጥሩትን ግለሰቦች መቆጣጠር ይኖርበታል። በማድጎ ወደ ዩናይትድ ስቴትስ የመጡ አዳጊ ኢትዮጵያውያን ትልቁ የሚጋፈጡት ችግር ሊኖርበት ስለመጡበት ሀገር ትክክለኛ መረጃን አለማግኘት ሲሆን ሌላው ደግሞ የልጆቹን ደህንነት የሚከታተል አካል አለመኖሩም ነው። አንበር እንዳለችው የኢትዮጵያ መንግስት ወይም የሚመለከተው አካል ይህን ኃላፊነት ወስዶ የበለጠ መስራት ይገባዋል።